እግዚአብሔርን እናመሰግናለን ዛሬ የምንመለከተው ማርቆስ ወንጌል ምዕራፍ 2 ከቁጥር 1 እስከ 12 ባለው ክፍል ላይ የተመሰረተ መልእክት ነው የመልእክቱን ርዕስ እንደዚህ ብየዋለው የክርስቶስ ስልጣን ኃጢአትን ይቅር ለማለት የጌታ ኢየሱስ ክርስቶስ ኃጢአትን ይቅር የማለት ስልጣን እንዳለው በዛ በህይወት በአካል በነበረበት ጊዜ የተገለጠ ክፍል ነው እና እንደምታዩት፣ ቅድም አንብቤዋለሁ። ከጥቂት ቀን በኋላ ወደ ቅፍርናሆም ደግሞ ገብቶ በቤት እንደሆነ ተሰማ። ከዛ ብዙ ሰዎች ተሰበሰቡና ይሄ የምዕራፍ ሁለት መግቢያ ነው እንደዚህ የሚናገረውና ይህ ምዕራፍ ሁለት ላይ አስደናቂ ተአምር ነው የተደረገው። ጌታ ኢየሱስ ክርስቶስ ቅፍርናሆም መጣ፣ ቤት ውስጥ ነበረ። ልክ ቤት ውስጥ መሆኑ ሲሰማ ሰዎች ከየ አካባቢው ተሰብስበው ቤት ውስጥ ገቡ እና ቤቱ ዙሪያ በሙሉ በሰው ተጠቅጥቆ ነበር እና ሰዎች ይሰሙ ነበረ በዛ ቦታ እና በዛ ቦታ ልክ ሰዎች እየሰሙ አንድ አስደናቂ ክስተት ሆነ። ተራ በተራ የሆነውን ነገር አብረን እንመለከታለን። ቅፍርናውም የምትባለው ቦታ በገሊላ ባህር በሚባለው ወይም ደግሞ ጥብሪያዶስ ባህር የሚባለው ኢየሩሳሌም አካባቢ ያለ ባህር ነው። ገሊላ እና እዛ ዙሪያ ላይ ያሉ ትንንሽ ከተማዎች አሉ። ከነዛች ከተሞች አንዷ ቅፍርናውም ከተማ ናት። እና በቅፍርናሆም ከተማ ጌታ ኢየሱስ ክርስቶስ እንዴት አይነት ነገር ነው ይደረግ የነበረው? ልክ የሚሽን ሴንተሩ አይነት ከተማ ነበረች ቅፍርናሆም። እና ሁልጊዜ እዛ ይመጣል። የጴጥሮስ ቤት ቅፍርናሆም ከተማ ነው ነው የነበረው። እና የጴጥሮስ ቤት እንደ እንደ ዋና ቢሮ የጌታ ኢየሱስ ክርስቶስ መምጫ መውጫ መንቀሳቀሻ ቢሮ ሆኖ ነበር የተቀመጠው። እና በአርኪዮሎጂ ቅፍርናሁም ከተማ ተገኝታለች። የጴጥሮስ ቤት ራሱ የት እንደሆነ ሎኬትም ተደርጓል በአርኪዮሎጂ ጥናት እና ቅፍርናሁም ከተማ ልክ እንደገባ ሰዎች ሰሙ እና ዙሪያውን ከበቡ ቤቱም ውስጥ ተጠቀጠቁ። እና ቁጥር ሁለት እንደምታዩት ምን ይላል? ከጥቂት ቀን በኋላ ወደ ቅፍርናሁም ደግሞ ገብቶ በቤት እንደሆነ ተሰማ። በደጅ ያለው ስፍራ እስኪጠባቸው ድረስ ብዙ ሰዎች ተሰበሰቡ። እሱ ደግሞ ቃሉንም ይነግራቸው ነበር። ጌታ ኢየሱስ ይሰብክ ነበር ሊትራሊ ማለት ነው። እና ሰዎች ተሰብስበዋል፣ ቁጭ ብለው ይሰሙት ነበር። እና ሌላ ሰው ተጨምሮ ወደ ቤት ውስጥ መግባት አይችልም። ጌታ ኢየሱስ ክርስቶስ ቃሉን ይሰብክ ነበር። ምን ምን አይነት ነገር ይናገር ነበር የሚለውን ጥያቄ ብንጠይቅ በእርግጥ የተለመደ ስብከት ነው። ጌታ ኢየሱስ የሚሰብከው መንግስተ ሰማይ ወደ እናንተ መታለች፣ ንስሐ ግቡ፣ ወደ እግዚአብሔር መንግስት ተመለሱ የሚል መልእክት ነው። ሁልጊዜ አሁን ስትመለከቱ ጌታ ኢየሱስ የሚናገረው እና ለሰዎች በጣም አስፈላጊ የሆነን ነገር ነው የሚነግረው። ሰዎች ህይወታቸውን በዚህ ምድር ላይ እስታብሊሽ ለማድረግ ለመመስረት ይሞክራሉ። ይሄ ክፋት የለውም። እዚህ ያገር እዚህ ምድር ላይ መኖር አለብን። በትክክል የሚያስፈልገን ነገር ሁሉ ኖሮልን፣ ግን ዘላለማዊ ነገር አለን እኛ መንፈሳዊ ነገር አለን እኛ። እኛ ኖረን የምንሞት ብቻ ሰዎች አይደለንም። ዘላለማዊ የሆነ ህይወት እግዚአብሔር ውስጣችን አስቀምጧል እና ሰዎች ሁለት መጨረሻ አላቸው። ወይ የዘላለም መንግስት ለመውረስ እግዚአብሔር ጋር ይገባሉ መንግስተ ሰማይ፣ ወይም ደግሞ የዘላለም ጥፋት ውስጥ ለመግባት ገሃነመ እሳት ወይም ደግሞ ሲኦል ውስጥ ይገባሉ። ስለዚህ ይህንን ጌታ ኢየሱስ ሁል ጊዜ በነበረበት ቦታ ሁሉ አድሬስ ያደርገዋል። ሰዎችን ሃይማኖታቸው በፍጹም አያድናቸውም። የሚያድናቸው ጌታ ኢየሱስ ክርስቶስ ብቻ ነው። አሁን እዛ ቦታ ላይ ከተሰበሰቡት ሰዎች መካከል ሁኔታው ጌታ ኢየሱስ ክርስቶስ ያደረገው ነገር ያስደነገጣቸው የሃይማኖት መሪዎች ነበሩ። በኋላ እመጣበታለሁ እና ብዙ ሰዎች ይሰሙት ነበር። ጌታ ኢየሱስ ክርስቶስ መስማት መታደል ነው። እኔ ይሄንን እንደዚህ ይላለሁኝ፣ ራሱ ቤተ ክርስቲያን ውስጥ ተገኝቶ የእግዚአብሔርን ቃል መስማት መታደል ነው። ምክንያቱም በምድር ላይ ብዙ ሰዎች የሚሰሟቸውና እንዲሰሟቸው የሚጋበዙት ነገሮች የሚጠቅሙና ዘላለማዊ ውጤትን የሚሰጡ አይደሉምና። ስለዚህ ሰዎች በዛ ሰዓት ጌታ ኢየሱስ ጋር በመሰብሰባቸው ጥሩ መረዳት ጥሩ ብልሃት ውስጥ ነበሩ የሚል አመለካከትና እምነት አለኝ ግን እንደምታዩት እዚ ጋ እዚ ጌታ ኢየሱስ በቅፍርናሆም የሚለው ዋና ርዕሱ አስደናቂ ነገር ተከናወነ እዛ ጋ አሁን ሰዎች ቤቱን ከበውታል ጠቧቸዋል ውጭ ሁሉ በሩ ሁሉ ጥቅጥቅ ብሏል። አስቡ አሁን ይሄ ቤት በሰው ሞልቶ መቀመጫ ቦታ ጠፍቶ እዛ ጋር መግቢያው በሙሉ ወደ ሃያ ሰላሳ ሰዎች ተደርድረው ሰው የሚገባበት መንገድ ቦታ ቢጠብና ባይገኝ ልክ እንደዚህ ነበረ የነበረው ሁኔታ እና አራት ሰዎች ቁጥር ሶስት ላይ አንድ ነገር ሲያደርጉ እናያለን። አራት ሰዎችም የተሸከሙትን ሽባ አመጡለት። እና ድንገት አስደናቂ ክስተት ተፈጠረ። አራት ሰዎች ጌታ ኢየሱስ እዛ መኖሩን ሰምተዋል። ኦፍኮርስ ሰምተዋል እና ደግሞ እምነት አላቸው። እነዚህ ሰዎች ይሄንን ሽባ እሱ ጋር ብቻ ነው ማምጣት የምንችለው፣ እሱ ብቻ ነው መፍትሄ ሊሰጠው የሚችለው የሚል እምነት ያላቸው ሰዎች እንደሆኑ ነው የምትመለከቱት። ግን ቁጥር አራት ላይ ስለ ሕዝቡን ብዛት ወደ እሱ ማቅረብ ቢያቅታቸው አሁን ማንም ሰው ቦታ ሰጥቶ ወይም መንገድ ለቆ ሊያስገባቸው አልቻለም። ስለዚህ እሱ ያለበትን የቤቱን ጣራ አነሱ፣ ነድለው ጣራውን ከፍተው ሽባው የተኛበትን አልጋ ኦፍኮርስ በገመድ ነው ያወረዱት፣ በገመድ አወረዱት እና ጌታ ኢየሱስ ፊት መካከል ቤቱ መካከል ሽባው ያለበት አልጋ ቁጭ አለ። እነሱ እዛ ላይ እንዳሉ እና ይሄ አስደናቂ ትዕይንት ነው እዛ ጋር የተከሰተው እና ሰዎች በሙሉ ዙሪያውን አሉ፣ እየሰሙ ነው፣ እሱም እየሰበከ ነው። በድንገት ጣራው ተከፍቶ አንድ ሽባ እዛ ጋር ወርዶ ከናልጋው ተገኘ እና አንዳንድ አመለካከቶችን ብነግራችሁ ጥሩ ነው። እነዚህ ሰዎች ይህንን ሽባ ሊያወርዱ እዛ ባልጋ ሊያወርዱ የቻሉበት ምክንያት የዘመኑ የቤት አሰራር ያንን ይፈቅድ ስለነበረ ነው። የቤቱ ጣራ አሰራር እንደዚህኛው አይነት ጣራ አይደለም፣ ፍላት ጣራ ነው። ዝም ብሎ ምንድን ነው ዝርግ ጣራ ነው። እንደኛም ሀገር እንደዚህ አይነት አይነት ጣራ አይደለም። ስለዚህ ያ ሊከፈት የሚችል አይነት አሰራር አንዳንድ ቤቶች ነበራቸው፣ እና ያ ቤት እንደዛ አይነት ሁኔታ ነበረው። ስለዚህ ያለምንም አቧራ መውረድ ወይም ደግሞ ቆሻሻ ምናምን ሳይበከል ሰውም ሳይረበሽ እንዳለ ብድግ ያደረጉትን ነገር አንስተው ብቻ ነው ያስገቡት። ለዛ ምቹ ሁኔታ ነው። በእርግጥ እነዚህ ሰዎች ጣራውን ከፍተው ሽባውን ሲያስገቡት ቅድምም ጠቀስ ለማድረግ እንዳሰብኩት አንድ ነገር በልባቸው እንዳለ መረዳት ትችላላችሁ። ምክንያቱም ጌታ ኢየሱስ ክርስቶስ ቁጥር አምስት ላይ ኢየሱስም እምነታቸውን አይቶ ሽባውን እንደተናገረው ነው የምናየው እና እነዚህ ሰዎች ይህንን ሽባ ይዘው ሲመጡ አንድ ነገር በልባቸው እንዳለ ማወቅ አለባችሁ። ጌታ ኢየሱስ ክርስቶስ ራሱ ገልጦታል። እምነት ነበራቸው። ልክ እሱን ይዘውት ቢመጡ እና ኢየሱስ ክርስቶስ እግር ስር ቢያሳርፉት ጌታ ኢየሱስ ዝም ብሎት እንደማይሄድ አንድ መፍትሄ እንደሚሰጥ በትክክል ያመኑ ሰዎች ነበሩ። እንደዚህ አይነት እምነት ለእኛም ያስፈልገናል። ጌታ ኢየሱስ ክርስቶስ ጋር ብንመጣ እና ስንመጣ ጌታ ኢየሱስ ክርስቶስ በእውነት በእውነት ከልባችን የምንመጣ ከሆነ ዝም አይለንም ችግራችንን እና እንቆቅልሻችንን ሳይፈታ እና መልስ ሳይሰጠን በፍጹም አይለቀንም። ይሄ የጌታ ኢየሱስ ክርስቶስ ባህሪ ነው። በተለይ ኃጢአታቸውን ተናዘው አንተ ይቅርታና ምሕረት አድርግልኝ ብለው ወደ ጌታ ወደ ኢየሱስ ክርስቶስ በእምነት የሚመጡትን ሰዎች እኔ ነጮችንም ጥቁሮችንም አይቻለሁ፣ ኢትዮጵያውያኖችንም አይቻለሁ። ሰዎችን ይቅር የሚል አምላክ ነው። ወደሱ ቀርበው ሰዎችን አሳፍሮ ሲመልስ አይቼ አላቅም፣ ጌታ ኢየሱስ እና እነዚህ ሰዎች ይህንን እምነት ይዘው ነው የመጡት። በእርግጥ እምነታቸው የደህንነት እምነት እኛ እንደምንለው ነበር አይደለም ወደሚለው ነገር ውስጥ አሁን አልገባም። ድነዋል ወይ ከዛ በኋላ ኦፍ ኮርስ የዳኑ ይመስለኛል እነዚህ ሰዎች ግን። ከዚህ ቀጥሎ የምናገርበት ነጥብ ጌታ ኢየሱስ የሰራው ተአምር ነው። ጌታ ኢየሱስ እዚህ እግሩ ስር ሽባው ከወረደ በኋላ እዛ ሰዎች በሙሉ እያዩ አንድ ነገር አደረገ። በእርግጥ ሽባው ተፈውሷል። እንደምታዩት በጣም አስደናቂ ነገር ነው። ጌታ ኢየሱስ ልክ ሽባውን እንዳየ እምነታቸውን አይቶ ምንድን ነው ያለው? አንተ ልጅ ኃጢአት ተሰረየችልህ አለው። ይህን ነው የተናገረው። ተአምር ተሰርቷል በዛ ቦታ። የተአምሩን ምክንያት ተአምር ምን ማለት ነው? መጽሐፍ ቅዱስ ላይ በተለይ አዲስ ኪዳን ውስጥ ያሉ ተአምሮች ምንድን ነው የሚያስተላልፉት መልእክት የሚለውን በኋላ እናገራለሁ። ግን አሁን እንደምታዩት ጌታ ኢየሱስ ክርስቶስ እየተናገር ያለው ነገር እነዚህ አራት ሰዎች ከጠበቁት ጥበቃ ውጭ ነው። አንኤክስፔክትድ ነው ንግግሩን በኋላ የፈጠረውን ልዩነት አሁንም በነጥቤ ይመጣበታለሁ። ሽባውን መጀመሪያ እንዳየው አንተ ልጅ አለና ኃጢአትህ ተሰረችልህ ነው ያለው። ምን ያገናኘዋል ሽባነትና ኃጢአት? እዛ ጋ ያሉ ሰዎች በሙሉ ሾክድ የሆኑ ነው የሚመስለኝ። እነሱም ይፈልጉት ልክ በቀጥታ እንደመጣ ተነስና ተመላለስ አይነት ነገር እንዲናገር ነው የፈለጉት ጌታ ኢየሱስ ግን አድሬስ ያደረገው መጀመሪያ ኃጢአቱን ነው አንተ ልጅ ኃጢአት አለብህ እና እኔ እዚህ ያለሁት ኃጢአትን ለማስተሰረይ ነው የመጣሁት እና ኃጢአትህ ምን ሆነልህ ተሰረየልህ አንዳንድ ሰዎች እዚህ ፕሮቴስታንት ዓለም ውስጥ በጣም የተሳሳተ ስራን ይሰራሉ የመጀመሪያው ነገር ለሰዎች መሰጠትና መነገር ያለበት ነገር ፋውስ ነው ይላሉ እና ከዚህም የተነሳ የፈውስ ፕሮግራም አለ ብለው ሲጮሁ ሲጫጫሁ ታያቸዋላቸው። ይሄ መጽሐፍ ቅዱሳዊ አይደለም። የመጀመሪያውና መሰረታዊ ነገር ለሰዎች መሰጠት ያለበት ነገር፣ ለሰዎች መቅረብ ያለበት ነገር የኃጢአት ፈውስ ነው። ጌታ ኢየሱስ ክርስቶስ ወደ ምድር የመጣው የሰዎች ኃጢአት ከውስጣቸው እንዲነቀልና ሰዎች ከእግዚአብሔር ጋር እንዲታረቁ ነው። አሁን እዚህ የንግግሩ ምክንያት ኃጢአት ተሰረችልህ ብሎ በመጀመሪያ የተናገረበትን ምክንያት እንደ ንዑስ ርዕስ አስቀምጫዋለሁ። ምንድን ነው የንግግሩ ምክንያት? ለምንድን ነው ኃጢአትህ ተሰረልህ ብሎ ጌታ ኢየሱስ መናገር የነበረበት ምክንያቱ ምንድን ነው መሰላችሁ? የዚህ ሰውዬ መሰረታዊ ችግር በእርግጥ ምሳሌያዊ ነው። በኋላ እናገራለሁ። ሊተራሊ ይሄ ተአምር ተከናውኗል። ግን የብዙ ሰዎች ችግር የኃጢአት ችግር ነው። የውጫዊ ህይወት ችግር አይደለም። አሁን ለምንድን ነው ሰዎች እዚህ አሜሪካ ውስጥ ከጥቅም ውጪ የሆነ ህይወት የሚኖሩት? ለምንድ ነው የኢትዮጵያ ውስጥ ሰዎች? የምንጠብቀው የምንጠብቀው ነገር አለ። ሞራሊስቶች ስለሆነን እኛ አማኞችን ብቻ ባንሆን የሆነ ሞራል ስታንዳርድ አለን፣ ውስጣችን እግዚአብሔር ያስቀመጠው ከዚህ ከሞራል ስታንዳርድ የተነሳ ሰዎችን እንመዝናለን። ኃጢአት ሲሰራ እንጮኋለን። ሰዎች በመጥፎ መንገድ ሲመላለሱ ይህ ትክክል አይደለም ብለን መፍረድ እንችላለን። ምክንያቱም ውስጣችን እግዚአብሔር የስነ ምግባር ከፍተኛ ችሎታን አስቀምጧል። እኛ እንደ እንስሶች አይደለንም። የመለየት የመፍረድ ትክክል ያልሆነውን ትክክል አይደለም የሚል ውስጣችን የተቀመጠ ህሊና አለ። ያ ፈራጅ ነው እና ብዙ ሰዎች ግን ችግር ሲመለከቱ ውጫዩን ነው የሚመለከቱት። እና ጌታ ኢየሱስ ክርስቶስ የዚህ ሰውዬ የህይወቱ ችግር ምክንያት ኃጢአት እንደሆነ ነው ያየውና ኃጢአትህ ነው እንደዚህ ታስረህ እንድትቀመጥ ያደረገ ምንም ነገር ማትሰራ ያደረገ በሰዎች ላይ ራስህን በሰዎች ላይ ምንድን ነው በሰዎች ህይወት ላይ እንድትኖር ያደረገ ራስህን መርዳት ያላስቻለ ኃጢአትህ ነው፣ ውስጣዊ ውስጣዊ ችግር ሰዎች ያላዩት ያልተረዱት ችግር ኃጢአትህ ነው ብሎ ነው ጌታ ኢየሱስ ክርስቶስ እየተናገረ ያለው። በኋላ ግልጽ የጌታ ኢየሱስ ክርስቶስ ስልጣን በዛ ቦታ ተገለጠ በሚለው ላይ የምናገርበትም ነገር አለ። ግን ንግግሩ ጌታ ኢየሱስ የተናገረው ንግግር ልዩነት ፈጠረ። ሰዎችን ጥያቄ ውስጥ ነው የከተታቸው። አሁን ተመልከቱ እዚህ ጋ መጽሐፍ ቅዱስን ነው እኔ የማስተምረው እና ቃሉን ነው እዚህ ጋ ተመስርቼ የምናገረው እና አንተ ልጅ ኃጢአትህ ተሰርየችልህ ካለ በኋላ እዛ ጻፎች አሉ ጸሐፍቶች የሚባሉ ፈሪሳውያንም አሉ ሌሎች ሌሎች የሃይማኖት አዋቂዎች አሉና፣ ኢየሱስ መጣ ሲባል ሁሉም ተሰብስበዋል። ብቻ ከጻፎችም አንዳንዶቹ በዚያ ተቀምጠው ነበር። ስለዚህ በልባቸው ምን አሉ? ይሄ ሰው ስለምን እንደዚህ ያለ ስድብ ይናገራል? ኃጢአት ተሰሬችል የሚለውን ነገር ኢየሱስ ክርስቶስ ሲናገር ምንድን ነው ብለው ነው የወሰዱት? ይሄ ስድብ ነው። እንዴት እንዲህ አይነት ነገር ይናገራል? የሚሉት ሰዎች ምኖች ናቸው? የሃይማኖት ሊቃውንት ናቸው። ጸሐፍቶች የሚባሉት በዚህ በአዲስ ኪዳን ከብሉይ ኪዳን እስከ አዲስ ኪዳን ድረስ አሁንም አሁንም ያሉ የአይሁድ ሃይማኖት ከፍተኛ ቦታ ላይ ያሉ ሰዎች ናቸው። ምንድን ነው ተብለው ነው የሚታወቁት? ዶክተሮች ናቸው ተብለው ነው የሚታወቁት። የሃይማኖት ዶክተሮች ናቸው። በጣም ከፍተኛ ጥልቅ እውቀት ያላቸው ሰዎች ናቸው እና ብሉይ ኪዳንን ብትጠይቋቸው አንድ ባንድ ይተረትሩላቸዋል። በእርግጥ ያው የሂብሩ ቋንቋ ተናጋሪዎች ናቸው እና እነዚህ ሰዎች ጌታ ኢየሱስ ክርስቶስ የተናገረው ነገር ስድብ ነው። ለምንድን ነው ስድብ ነው ያሉበት ምክንያት ከሃይማኖታዊ ስርዓታቸው ውጭ የሆነ ነገር ነው የሚናገረው ጌታ የሱስ የአንድ ሃይማኖት በእርግጥ እኛ ክርስቲያኖች ነን። የክርስቶስ ኢየሱስን ሃይማኖት ነው የምንከተለው። ግን ለአይሁዶች በጣም የሚያስደነግጥና የሚረብሽ አነጋገር ነው ጌታ የሱስ የተናገረው። ምክንያቱም እንደዚህ አይነት ነገር የሚናገር ሰው ሰምተው የማያቁም አይተው የማያቁም። ይሄ ንግግር በቀጥታ እግዚአብሔር ብቻ የሚናገረው ስለሆነ ምንድን ነው ነው ያሉት ስድብ ነው ነው ያሉት። በእርግጥ ንግግሩ የፈጠረው ልዩነት ላይ እዚህ ያስቀመጥኳቸው ነጥቦች ሽባውን ያመጡት ሰዎች እና ሌሎችም ሰዎች የሽባው ችግር ውስጣዊ ችግር በፍጹም የማይገባቸው ነበሩ። ውጪ ነውና የሚመለከቱት ሰውየውን እንደዚህ ያሰረው ስርዓት፣ ውስጣዊ ምክንያቱን ማንም ሰው አያይም። አሁን አንዳንድ ጊዜ ቅድም ተናግሬ ያለው እዚህ አሜሪካም ኢትዮጵያም የትም ሀገር ብትሄዱ ሰዎችን ለምንድን ነው የሚያደርጉትን የሚያደርጉት የሚለውን ጥያቄ ሰዎች ሊጠይቁ ቢችሉም እንኳን መልሱን ግን አያገኙትም። የሰው ልጅ በተፈጥሮ ኃጢአተኛ ነው። የሰው ልጅ በተፈጥሮ ከእግዚአብሔር ጋር ባለ ግንኙነት ራሱን አገናኝቶ ከእግዚአብሔር ጋራ ታርቆ በራሱ በስራው በጽድቁ በፍጹም መቆም አይችልም። ሰው በኃጢአት በኩል ራሱን መርዳት አይችልም። በቃ ከአዳምና ከህዋን ኃጢአተኝነት የተነሳ እኛ እንደዚህ አይነት ኮራፕትድ የሆነ ኔቸር ነው ያለን። ያ ደግሞ በእርግጥ ምሳሌያዊ ነው። ይሄ ተአምር ብያለሁኝ፣ በኋላ ምሳሌያዊነቱን እናገራለሁ። ያ ውስጣዊ ተፈጥሯችን ምን አድርጎናል መሰላችሁ? የምንፈልገውን፣ የምንወደውን ነገር መልካም የሆነውን ነገር እግዚአብሔራዊ የሆነውን ነገር እንዳናደርግ ችሎታችንን ከውስጣችን ሙልጭ አድርጎ አውጥቶታል። ስለዚህ ለኃጢአት የተጋለጥን ሰዎች ነን። እና የዚህ ሰውዬ ሕይወት ይሄ እንደዚህ አይነት ችግር ውስጥ እንዳለ ጓደኞቹ አላወቁም። ያመጡት ሰዎች ጓደኞቹ ይሁኑ ወይም የቅርብ ቤተሰቦቹ ይሁኑ ወንድም እህቶቹ ይሁኑ ማንም ሰው አያውቅም። እዚህ ጋር አራት ሰዎች ያመጡት ነው የሚለው ግን ጎረቤቶቹም ሊሆኑ ይችላሉ። ያዘኑለት ሰዎች ናቸው ብቻ በመታሰሩ፣ ግን የመታሰሩ ምክንያት በፍጹም አልገባቸውም። ጌታ ኢየሱስ ግን ያውቀዋል። አሁን የእኛን ችግር ማንም ሰው ላያውቀው ይችላል። አንዳንድ ጊዜ ወንድም እህት፣ ባል፣ ሚስት፣ ወይም እናት አባት፣ ጓደኛ ሊገባው የማይችል የሚያስደነግጥ የህይወት አመለካከት ሊኖረን ይችላል። ውስጣችን ያንን ማንም ሰው አያውቅም። ውጫችንን ነው የሚፈርደው ሰው። ውስጣችንን ግን ስሜታችንን፣ ምኞታችንን፣ ኃጢአታችንን ማን ያውቀዋል? ጌታ ኢየሱስ ክርስቶስ ያውቀዋል። እሱ ሰው እንደሚያይ ውጭ ነው ያይም። ለዚህ ነው አሁን ንግግሩ ልዩነት ፈጠረ ያልኩት። ሰዎች የሚያዩት ውጭውን ነው፣ እሱ ግን የሚያየው ውስጥን ነው። እሱ ውጫችንንም ያውቃል ውስጣችንንም ያውቃል። ዝንባሌያችንን ያውቃል፣ ምኞታችንን ያውቃል፣ ስሜታችንን ያውቃል። ኢቭን አሁን ያለውን ሀሳባችንን ይመረምራል። ማ ጌታ ኢየሱስ እና ጌታ ኢየሱስ ክርስቶስ እዚህ ጋር ተአምሮ ከመሰራቱ በፊት የሆነውን ነገር ስትመለከቱ ውስጥን የሚያቅ ህይወትን የሚያቅ ልብን የሚያውቅ ልብን የሚያነብ ኃጢአትን እና የኃጢአትን ውጤት በደንብ የሚያውቅ አምላክ እንደሆነ እንድንረዳ ነው። ሰዎች ግን ይህንን አያውቁም። እና አሁን እነዚህ ፈሪሳውያኑ ጸሐፍቱ የሃይማኖት ዶክተሮቹ የጠየቁትን ነገር ተመልከቱ። እንደዚህ አይነት ስድብ ይሄ ሰው ለምን ይናገራል? ጥሩ ነበር የሚያስተምረው ትምህርት እየሰማነው ነው ነው የሚያስተምረውን ትምህርት ግን ኦሎፌሳደን ድንገት ተነስቶ ምን ተናገረ? ስድብ ተናገረ፣ እና ልክ አይደለም ብለው እየተቹ ነው አሁን ልክ። ተመልከቱ እንግዲህ እንደዚህ አይነት ነገር እየተናገሩ ያሉ ነው ጌታ ኢየሱስ ክርስቶስ ግልጽ የሆነ ስልጣን እንዳለው ያወጀው። አሁን የሚቀጥለው ዋና ርዕሴ እዛ ጋር ነው። ግልጽ የጌታ ኢየሱስ ክርስቶስ ስልጣን ተገለጠ። የተናገረው ቃል ማንነቱን ነው የገለጠው። ተመልከቱ ሰዎች እንደዚህ አይነት ነገር ሊናገር የሚችል እግዚአብሔር ብቻ ነው። ይሄ ደግሞ ሰው ነው፣ እንዴት እንደዚህ አይነት ነገር ሊናገር ይችላል? ባሉበት ሰዓት ጌታ ኢየሱስ ክርስቶስ እነሱም ውስጥ እንኳን ያለውን ነገር አሁን እንድታስተውሉ የምፈልገው ነገር አለ። ሰዎቹ ይህንን ጸሐፍቶቹ ሲናገሩ በአቁም ልክ አይደለም እና የምትናገረው ነገር ስድብ ነው ብለው ሲናገሩ አታዩም? ውስጣቸው ነው የተናገረው። ልባቸው ውስጥ ነው ይሄ የተመላለሰው። አሁን ጌታ ኢየሱስ ክርስቶስ የሰውየውን ውስጥ እንዳየ፣ የሰውየውን ችግር እንዳየ፣ የእነሱንም የልባቸውን ሀሳብ ምን አድርጓል? አይቷል። ላንብብላችሁ እንደገና። ከጻፎቹም ቁጥር ስድስት አንዳንዶቹ በዚያ ተቀምጠው ነበር፣ በልባቸውም ይህ ሰው ስለምን እንደዚህ ያለ ስድብ ይናገራል? በአንደበታቸው አይደለም የተናገሩት። ይሄ ሰው እንደዚህ አይነት ስድብ ለምን ይናገራል ነው ያሉት። እና ቀጥሎ ደግሞ ቀጠሉ። በልባቸው ከአንዱ ከእግዚአብሔር በቀር ኃጢአትን ሊያስተሰረኝ ማን ይችላል? ስለዚህ ይሄ ሰውዬ እኮ እግዚአብሔር የሚሰራውን ነገር ነው እሰራለሁ የሚለው፣ እግዚአብሔር ሊናገር የሚችለውን ነገር ነው እናገራለሁ የሚለው እና ብለው በልባቸው ነው የተናገሩት። ጌታ ኢየሱስ የልባቸውን ሀሳብ አወጣና ተናገረ። ለምን በልባቸው እንደዚህ አሰባቸው ነው ያላቸው። ተመልከቱ ቃሉን። ወዲያውም ኢየሱስ አውቆ በመንፈሱ በልባችሁ ይህን ስለምን ታስባላችሁ ብሎ ተናገራችሁ። በልባችሁ ነው ያሰባችሁት፣ ግን ጀስት እወቁ። እኔ ልባችሁ ምን አደርጋለሁ? አነባለሁ። ልባችሁ ውስጥ የተናገራችሁትን ነገር ሰምቼዋለሁ። ልባችሁ ውስጥ ያሰባችሁትን ነገር አውቄዋለሁ። የእኛ ጌታ ጌታ ኢየሱስ ይሄ ነው። ልባችን ውስጥ እንኳን የምናስበውን ሀሳብ ያውቃል፣ ይሰማል ይረዳል የልባችንን ዝንባሌ ይመዝናል እሱ በትክክል እኛን ውስጣችንንም ውጫችንንም ያውቃል እነዚህ ሰዎች አሁን ጌታ ኢየሱስ ክርስቶስ እንዲህ ሲናገር የደነገጡ ይመስለኛል እኔ ተሳስተናል ብለው ይሆን እርግጠኛ አይደለሁም ግን ደንግጠዋል ምክንያቱም ውስጣቸው ልባቸው ውስጥ ያሰቡትን ሀሳብ ነው ያወጣውና፣ ተመልከቱ። የእግዚአብሔር አንዱ መለያ ባህሪው አሁን እኛ ምናምነው አንድ እግዚአብሔር አለ። በዚህ አንድ እግዚአብሔር ውስጥ ስንት አካላት አሉ? ሶስት አካላት አሉ። እግዚአብሔር አንድ ነው። ምንድን ነው የምንለው? እግዚአብሔር አብ፣ ወልድ፣ መንፈስ ቅዱስ አህዱ አምላክ ነው የምንለው። የምናምነው እንደዚህ ነው። እግዚአብሔር የሚባለው አንድ አምላክ ነው። ይሄ አሃድ የሚለው የግሪክ የንድ ከሂብሩ ቃል ጋር የመጣ ነው። በግዕዝ ቋንቋ ምን ማለት ነው? የብዙ አንድ ማለት ነው። አሃድ እና አሃቲ ብለን ከተናገርን ከግዕዝና በአማርኛ አንዲት ብለን ስንናገር ነጠላ አንድ ማለት ነው። አሃዱ የሚለው የግሪክም ቋንቋ የግዕዝም የሂብሩም ቋንቋ የቁጥር ብዙና ነጠላ አላቸው እና የሚገርም ነው። የብዙ ነገር አላቸው። ስለዚህ ጌታ ኢየሱስ ክርስቶስ ከዛ ከአብ ከወልድ ከመንፈስ ቅዱስ አንዱና ሁለተኛው አካል ነው ወደ ምድር የሰውን ስጋ ለብሶ የመጣው ። ስለዚህ እግዚአብሔር የሚያደርገውን ያደርጋል። እግዚአብሔር የሆነውን ሆኗል። እግዚአብሔር ውስጥን ያያል። ጌታ ኢየሱስ ውስጥን ያያል። እግዚአብሔር ሙታንን ያስነሳል። ጌታ ኢየሱስ ክርስቶስ ሙታንን አስነስቷል። ኃጢአትን እግዚአብሔር ይቅር ይላል። አሁን ጸሐፍቱ እንዳሉት ጌታ ኢየሱስ ክርስቶስ ኃጢአትን ይቅር የማለት ምን አለው? በራሱ ስልጣን አለው። አሁን ወደ ጌታ ወደ ኢየሱስ ክርስቶስ ስንመጣ ጌታ ኢየሱስ ሆይ ኃጢአቴን በደሌን ይቅር በለኝ ብለን ስንጠይቅ በራሱ እሱ ራሱ ኃጢአታችንን ይቅር ለማለት ይችላል፣ ምክንያቱም ለኃጢአታችን ለበደላችን ዋጋ ከፍሏልና። በእርግጥ ወደ እግዚአብሔር አብ መተን በኢየሱስ ክርስቶስ በኩል ይቅር በለኝ ብለን ኖርማሊ እንድንጸልይ መጽሐፍ ቅዱስ ይመክረናል። ስለዚህ የተናገረው ቃል ጌታ ኢየሱስ ኃጢአት ተሰረየችልህ፣ ቀጥሎም ደግሞ በልባችሁ ለምን አሰባችሁ የሚለው ቃል ውስጥን የሚያይ ከሰው የተለየ እንደሆነ ነው እያስረዳን ያለው። እግዚአብሔር የተመሰገነ ይሁን እና ጌታ ኢየሱስ ክርስቶስ እነሱ የእግዚአብሔርን ስልጣን ነው እየተናገርክ ያለው ግን አንተ እግዚአብሔር አይደለም ላሉት ሰዎች አይ እኔ እግዚአብሔር ነኝ፣ ልባችሁን ማንበብ እችላለሁ በሰው መልክ የተገለጥኩ እግዚአብሔር ነኝ እያላቸው እንደሆነ ነው ልንረዳና ልናየ የምንችለው። ይገርማቸዋል። መጽሐፍ ቅዱስን እንዳለ እንደ መጽሐፍ ቅዱስነቱ የሰው የተለያየ ሀሳብ ሳይበርዘን የምናነብና የምንከተል ከሆነ በትክክል እግዚአብሔርን እናውቀዋለን። የሃይማኖት ባያዝ ሳይኖረን ማለት ነው። አሁን የማስረዳችሁ ነገር የእኔ የሃይማኖት አመለካከት ሳይሆን እዚህ መጽሐፍ ቅዱስ ላይ ያለውን ነገር ነው። እግዚአብሔር እየተመሰገነ ይሁን። ስለዚህ ጌታ ኢየሱስ እግዚአብሔር ብቻ ሊል የሚችለውም ማለቱን እራሱ እግዚአብሔር መሆኑን በችግር ላይ በውስጣዊ ችግር ላይ በውጫዊም ችግር ላይ ስልጣን እንዳለው በትክክል የገለጠበት ቦታ ይሄ ነው። አሁን ምንድነው ቁጥር ዘጠኝ ላይ በልባችሁ ይህንን ስለምን ታስባላችሁ ብሎ ሀሳባቸውን እንዳነበበና እንዳወቀ ከገለጠላቸው በኋላ ምን አለው ሽባውን ዞር ብሎ ወደ ሽባው እዚህ መካከል ነው የተቀመጠው። ሁሉም እያዩት ነው። ቅድም ተመልከቱ ኃጢአት ተሰረየችልህ ብሎታል አንድ ሁለተኛ ደግሞ አሁን ምን እያለ ነው? አንተን ሽባውን እልሃለሁ፣ ተነሳ፣ አልጋህን ተሸከምና ሂድ አለው። ልክ እነሱ እያዩት ታላችሁ። ላንብበው እንደገና። ኃጢአት ተሰረየችልህ ከማለት ወይስ ተነሳ፣ አልጋህን ተሸከምና ሂድ ከማለት ማናቸው? የቀላል ከባዱ ነገር ኃጢአት መሰረየው ነው። ቀላሉ ነገር አልጋህን ተሸከምና ሂድ ማለቱ ነው። እና ቀላሉንም ከባዱንም እኔ ይችላለሁ ብሎ ነገር ግን ለሰው ልጅ በምድር ላይ ኃጢአትን ሊያስተሰሪ ስልጣን እንዳለው እንድታውቁ ሽባውን አንተን እላሃለሁ ተነሳ አልጋህን ተሸከምና ወደ ቤት ሂድ፣ አለው። ይሄ የወጣው ከጌታ ከኢየሱስ ነው። ሰዎች ምን ይላሉ? ጸሐፍት ፈሪሳውያን ወይም ደግሞ የተሰበሰቡ ሰዎች፣ ቤተሰብ፣ ባልንጀራ ምናምን አላለም። ብቻ ብድግ ብሎ ያለ ዘመን አሽባ የነበረ ሰው አልጋውን ተሸክሞ ረላዩ ላይ አድርጎ በተጠቀጠቀው ሰው መካከል ወጥቶ ሄደ። ይህንን ማድረግ የሚችል ስልጣን ያለው ማን ነው? ጌታ ኢየሱስ ክርስቶስ ነው። አሁን ይህንን ታሪካዊውን እውነታ እንደዚህ ከገለጥኩኝ በኋላ ጌታ ኢየሱስ ክርስቶስ ባደረገው ነገር ፈሪሳዊና ፈሪሳውያኖቹ እና ሌሎቹ ያሳዩትን ባህሪ መጥቀስ አለብኝ። ፈሪሳውያኖቹ እዛ ቦታ ላይ ያሉት ይሄ ጸሐፍቱ ፈሪሳውያን የሃይማኖቶቹ ሊቃውንት በጣም ተደንቀዋል። ምክንያቱም እግዚአብሔር ነው እንደዚህ አይነት ነገር የሚያደርግ እንጂ ሰው አይደለም የሚለውን ነገር ተመልክተዋል። ግን ይሄ ነገር የመጣባቸው ከሃይማኖታዊ መረዳታቸው የተነሳ ነው። ሃይማኖታዊ መረዳታቸው መጽሐፍ ቅዱሳዊ አይደለም። ባለፈው ስናገር ሰምታችሁኛል። አሁን ለምሳሌ እሁድ አንድ የአይሁድ እምነት ተከታዮች ብትሆኑ እሁድ ወንዶች መስተዋት እንዲያዩ አይፈቀድላቸውም። በተለይ በኔ እድሜ ያሉ ምክንያቱም መስተዋት ካዩ ከቤታቸው ከመውጣታቸው በፊት ሳተርዴይ፣ ሰንበት እነሱ በሚሉት ጸጉራቸው ነጭ የሆነው ወንዶች ጸጉራቸው ምናልባት መንቀል ይፈተኑና፣ መንቀል ቢያስቡ ሸክም ነው፣ ስለዚህ ኃጢአት ነው ይላሉ እና ሻይ ለመጠጣት የሻይ ብርጭቆ ቀርቦ ስኳር ብድግ አድርጋችሁ ማንኪያ አንስታችሁ ሻይ ውስጥ ስኳር የምጨምሩ ከሆነ ማንኪያ ማንሳቱ ስኳር መዛቁ እዛ ውስጥ አድርጎ መበጥበጡ ስራ ነው፣ ስለዚህ ኃጢአት ነው ይላሉ። በጣም ብዙ መጽሐፍ ቅዱሳዊ ያልሆኑ ህጎች አላቸው እና ከእንደዚህ ከእንደዚህ አይነት ነገራቸው ሁሉ ጋር ጌታ ኢየሱስ ክርስቶስ የሚናገረው የሚጋጭ ነው። ስለዚህ በቀጥታ ጌታ ኢየሱስ ክርስቶስን መቃወም በሄደበት ቦታ በተገኘበት ቦታ ለመቃወም ተሰልፈው ነበረ። ስድብ ነው ብለው ለመናገር የተነሱትም ከዚህ የተነሳ ነው። ግን ጌታ ኢየሱስ ክርስቶስ እውነተኛ አምላክ ነው። የሱን ሥልጣን ማንነቱን በፊት ለፊታቸውና እያዩ አረጋገጠ። ሌሎቹ ሰዎች ያዩትን ነገር መጠቆም ለእናንተ በጣም አስፈላጊ ነው። ቁጥር 12 ላይ የመጨረሻው አረፍተ ነገር ምንድን ነው የሚለው? ስለዚህም ሰዎች ሁሉ ተገረሙና ምናሉ እንዲህ ያለ ከቶ አላየንም ብለው እግዚአብሔርን አከበሩ። ምክንያቱም ሰውዬው ውስጥ ያለውን የችግሩን መሰረት ነው ጌታ ኢየሱስ ክርስቶስ የነካው። ኃጢአት ተሰረየችለ ከዛ በኋላ በአካሉም ላይ እንኳን ስልጣን እንዳለው እንደገና አሳያቸው። ተነስና፣ አልጋህን ተሸክመህ ሂድ። ደግሞም በሰዎች ልብ ውስጥ ያለውም በዚህ በጸሐፍቶቹ በሃይማኖት አለቆች ውስጥ ያለውን ልብ ገልጦ እናንተ በልባችሁ እንዲት እናገራለች። ሰዎች ሁሉ እየሰሙ ነው። ድብቅ አይደለም፣ በአደባባይ ነው። እንደዚህ ያለን ነገር ሰምቶ አያውቁም፣ አይተውም አያውቁም። ከዛ በፊት ይህንን የሚያሳያቸው የሚያሰማቸው ማን እንደሆነ እያዩ ነው ጌታ ኢየሱስ? እግዚአብሔር መሆኑን እያዩ ነው። እኔና እናንተ የምናመልከው ጌታ ኢየሱስ የሥላሴ ሁለተኛው አካል ወልድ ተብሎ የሚታወቀው ጌታ ኢየሱስ ነው። ስለዚህ እሱ የሰጠው መልስ እዚህ ጋ አሁን ቅድምም ጠቃቅሻዋለሁ፣ አለማመናቸውን ነው የገለጠው የፈሪሳውያኑን የጸሐፍቱን ልባቸው እንዲህ አይነት ነገር ያሰበው ካለማመናቸው ይሄ እሱ ማን እንደሆነ ካለማወቃቸው የተነሳ ነው። ብዙ ሰዎች የክርስትናን እምነት የማይቀበሉት ወደ ክርስትና እምነት የማይመጡት እኛ የሆነ መጤ ሃይማኖት የምንከተል ስለሚመስላቸው የምንከተለው ግን የእግዚአብሔርን ቃል ነው። የጌታ ኢየሱስ ክርስቶስን ቃል ነው። በልባቸው በአደባባይ ባያወጡትም እንኳን ይሄ እምነት እንደዚህ አይነት ነው ብለው ካታጎራይዝ ወይም ደግሞ ሲፈርጁት ትመለከታላችሁ። ጌታ ኢየሱስ ግን ስልጣኑን አጠናከረ። እኔ በሰው ውስጥም ላይ በሰውም ውጭ ላይ ምናለኝ ስልጣን አለኝ። በእምነት በፊቴ መጥቶ በትክክል ለሚጠይቀኝና ይቅርታ ለሚለምነኝ ወዲያውኑ ይቅርታ መስጠት እችላለሁ። ደግሞም ታሪኩን ህይወቱን፣ የአንድን ሰው እለውጣለሁ። አስቡ የሽባውን ታሪክ ከዛ በፊት የነበረውን ሁኔታ፣ አሁን ያለበትን ሁኔታ ታሪኩ፣ ችግሩ፣ እንቆቅልሹ ሁሉ ተፈቶ በሰዎች መካከል ነው የሄደው። እንደዚህ አድርጎ ሰዎችን ሲለውጥ ጌታ ኢየሱስን በአይን አይቸዋለሁ። ጌታ ኢየሱስ ክርስቶስ እየተመሰገነ ይሁን። ስለዚህ ስልጣኑን አጠናከረ። ይህንን ሽባው ተነስቶ አልጋውን ተሸክሞ ሲሄድ ይሄ የተለየ ሰው ስራ ነው ብሎ ማን ነው ሊክደው የሚችለው? ማን ነው ይሄ ትክክል አይደለም ብሎ መናገር የሚችለው? እኔ ደጋግሜ ለሰዎች ተናግሬያለሁ ጌታ ኢየሱስ ክርስቶስን አሁን ከሰላሳ አምስት ዓመት በላይ ተከትየዋለሁ እና ኃጢአቴን መጀመሪያ ጌታን ስቀበል ኃጢአቴን መቶ በመቶ ይቅር እንዳለኝ አመኛለሁ። እና መቶ መቶ ለውጦኛል። እኔን አመለካከቴን፣ አስተያየቴን ሁሉ ለውጦታል። እና የሚገርም ነው። ያንን እኔ መካድ ይችላለሁ አልችልም። ሰዎች ያዩኝ ሰዎች መካድ ይችላሉ አይችሉም። ጌታ ኢየሱስ ክርስቶስ በእኔ ሕይወት ታላቅና ድንቅ ነገሮችን አድርጓል። ቅድም እንዳልኩት ሰዎቹ ተደንቀዋል። ፈሪሳውያኑ በጥላቻ በሃይማኖት በተበረዘ አመለካከት በራሳቸው የተጣመመ የመጽሐፍ ቅዱስና የብሉይ ኪዳን አረዳድ አማካኝነት ነው ይናገረው የነበረው። ግን ሌሎቹ እንደዚህ አይነት ነገር አይተናነቅም የሚያስደንቅ ነው፣ እውነት ነው፣ ትክክል ነው። ይሄ ማን ሊክደው ይችላል? ይህን ደግሞ ሊሰራ የሚችል ልብን፣ ውስጥን፣ ውጭንም ማስተካከል የሚችል አምላክ ነው ብለውን የተረዱት እግዚአብሔር ይመስገን። ግን የመጨረሻ ምናልባት የሚቀጥለው ነጥቤ የተአምራቱ ትምህርት ወደሚል ነጥብ ላይ እመጣለሁ። ቅድም ጠቅሼው ነበር በጌታ የተደረጉ ተአምራቶች በዚህ በመጽሐፍ ቅዱስ ላይ ዮሐንስ በወንጌሉ መጨረሻ እንደጻፈው ጌታ ኢየሱስ ክርስቶስ አድርጓቸው የነበሩትን ተአምራቶች በሙሉ ዘርዝሮ መጻፍ ይሄ ሰማይ ምድርም አይበቃውም ብሎ ተናግሯል። በጣም እጅግ በጣም ብዙ ተአምራቶች ተደርገዋል። ግን ከተደረጉት ተአምራቶች እዚህ መጽሐፍ ቅዱስ ላይ የሰፈሩት በጣም የተመረጡ ናቸው። ታውቃላችሁ፣ ለምሳሌ ዮሐንስ ወንጌልን ብትመለከቱ አሁን ዮሐንስ እዛ ጻፈበት ቦታ ሰባት ተአምራት ብቻ ናቸው ያሉት። ግን ዮሐንስ ያለው ምንድን ነው የተደረጉትን ተአምራቶች ሁሉም ቢጻፉ መጽሐፍ ባልበቃቸውም ነበር ነው ያለው። እና በየቀኑ በየደቂቃው ጌታ ኢየሱስ ክርስቶስ ተአምራትን ያደርጋል። አሁን አንድ ነገር ልንገራችሁ። እኔ ሁል ጊዜ የሚያስደንቀኝ እኔ መኖሬን እዚህ ምድር ላይ ሳስበው የጌታ ተአምር ነው ብዬ ነው የማስበው። አሁን እዚህ ዌስት ስላለን ሁሉ ነገር በገንዘብ ስለሚተመን በገንዘብ ስለሚለካ አሁን መተንፈሳችንን እነ ትራምፕ ወይም ደግሞን ክሊንተን ትንፋሽ እዚህ ጋ የትንፋሽ መለኪያ አድርገው እየለኩ ቢያስከፍሉን ኖሮ ድሆች መኖር ይችላሉ? የማን ስጦታ ነው ይሄ? የእግዚአብሔር ስጦታ ነው። ለጸሐይ መክፈል ብንችል ኖሮ እንዴት መኖር እንችላለን? መኖር አንችልም ነበር። ግን እነዚህ በሙሉ የነፃ ስጦታዎች ናቸው። ማን የሰጠን? እግዚአብሔር አባታችን የሰጠን። ማቴዎስ ወንጌል ምዕራፍ አምስት ላይ ጌታ ኢየሱስ ክርስቶስ በሀጣንም በጻድቃንም ላይ ዝናብን ያዘንባል እግዚአብሔር እሱ እውነተኛ አባት ነው ተብሎን የተነገረለት እና ተአምራቶቹ የሆነ አላማ አላቸው። ይሄኛውም ተአምር የሆነ አላማ አለው። ምንድ ነው አላማው? መሰላቸው ይሄ ሰው ሽባ ነው። ባልጋ ላይ የነበረ ሰው ነው። ራሱን መርዳት ራሱን አውጥቶ ጌታ ኢየሱስ ጋር መምጣት የማይችል ሰው ነበረ እና ሰዎች ናቸው አራት ሰዎች ተሸክመው ያመጡት እና ምንድ ነው የሚያሳየን ነገር የሰው ልጆች ጥልቅና መሰረታዊ ፍላጎት እንዳላቸው ያሳያል። ጥልቅና መሰረታዊ ፍላጎት አለን፣ ግን የእኛን ጥልቅና መሰረታዊ ፍላጎት መሰረታዊ ጥልቅ ፍላጎታችንን ሰዎች በእውነት ያመጣውን ውጤት ያውቃሉ፣ ግን ሊረዱን አይችሉም። በጥልቅና በመሰረታዊ ፍላጎታችን አኳያ ጥልቅና መሰረታዊ ፍላጎታችንን የሰው ፍልስፍና፣ የሰው ትምህርት ሲረዳው አይታይም። አሁን በጣም ብዙ ፍልስፍናዎች አሉ፣ በአለማችን ላይ በጣም ብዙ በጣም ከቁጥር የበዙ የፍልስፍና አይነቶች፣ ግን ሰዎችን ሪሊ በስነ ምግባር እድገትና በስነ ምግባር ብስለት በኩል እግዚአብሔርንም ከማወቅና ነፃና ደስተኛ የሆነ እውነተኛ ትርጉምና ዓላማ ያለው ህይወት እንዲኖሩ አልረዳቸውም። የሰዎች ፍልስፍና ሰዎችን ሰዎችን ሊረዳቸው የሚችለው ጥልቅ ችግራቸውን ገብቶ ነቅሎ ሰላምም ረፍትም የህይወት ትርጉምም የህይወትም ዓላማም ሊሰጣቸው የሚችለው አንዱ ጌታ ኢየሱስ ክርስቶስ ብቻ ነው እና እነዚህ መጽሐፍ ቅዱስ ውስጥ የምታያቸው ተአምሮች በሙሉ ይሄንን ነው የሚያሳዩት። ይሄ ሰውዬ ራሱን መርዳት አይችልም። ልክ እንደ ማንኛችንም በኃጢአት ውስጥ ያለ ሰው ራሱን መርዳት አይችልም። ራሱን ከእግዚአብሔር ጋር ማስታረቅ አይችልም። በሌላ መልኩ ግን የሰይጣንም የዚህ ዓለም ፍልስፍናም የውሸት ትምህርት ተከታይ መሆን ይቻላል። በዚህ ዓለም የማይጠቅም ነገር ውስጥ ገብቶ ግን ራስን መርዳት ማንም ሰው አይችልም። ይሄ ይሄንን ነው የሚያሳየው። ሁለተኛው እዚህ ጋር የሚያሳየው ይሄ ተአምር ውስጣዊ ቀውስ ይሄ ውጫዊ ቀውስ ነው ያልኩት፣ በውስጣዊ ቀውስ ላይ የተመሰረተ ነው። በውጭ የምናያቸው ነገሮች በሙሉ ሰዎች የሚያደርጓቸው ልምዶች አሁን ለምሳሌ እንደዚህ አሁን በወጣቶች አካባቢ አሁን ወጣቶች ብቻ አይደለም በእኔም እድሜ ከእኔም በታች ከእኔም በላይ ያሉ ሰዎች እግዚአብሔርን የማያውቁ ሰዎች ከአራት ሰዓታቸው ውስጥ ብዙውን ሰዓት የሚያባክኑት በምንድን ነው የሚለውን ጥያቄ ብትጠይቁ የምታገኙት መልስ የማይረቡ ፊልሞችን፣ የማይረቡ ጌሞችን፣ የማይረቡ ነገሮችን በማድረግና በዛ ውስጥ በመሳተፍ ነው። የሰዎች ሁሉ ህይወት በዚህ ነው የተያዘው። አሁን ድሮ መጠጣት፣ ማጨስ የሚባሉ ነገሮች ሰዎችን ይዘዋቸው ነበረ እ አልፎ አልፎ ፊልም ቤት መሄድ። አሁን ግን ሞባይሉ በሙሉ ዓለምን ኪሳችን ውስጥ አምጥቶታል። አላመጣው አምጥቶታል። ኢንተርኔቱ በሙሉ በቃ ሰውን በሙሉ ስታዩ ሶሻላይዝ ላይፉን በሙሉ ሶሻል ላይፉን በሙሉ እንደዚህ አይነቱ ዘመናዊ ቴክኖሎጂ ወስዶታል። እና ሰዎች ህይወታቸውን በማይረባ በማይጠቅም ውስጥ ነገር ውስጥ እያሳለፉ ነው። እና ይሄ ውጫዊው ነገራቸው በምን ላይ እየተመሰረተ ነው? በውስጥ ችግራቸው ላይ እየተመሰረተ ነው። እኔ ትንሽ ስራ እሰራለሁ፣ ታውቃላችሁ አይደለም? የምሰራበት ቦታ የሚገርም ነው። ጎኔ አብረውኝ የሚሰሩ ሰዎች ኮምፒውተር ላይ ቁጭ ብለን እኔ እዚህ ጋር አነባለሁ፣ አጠናለሁ እዚህ ጋር ቁጭ ያለው ሰውዬ ግን ከስምንቱንም ሰዓት ስምንቱንም ሰዓት ቁጭ ብለው የሚሰራው ነገር ፖርኖግራፊ ማየት ብቻ ነው። ብዙ ጊዜ ልመክረው ሞክሬያለሁ። ዋይ ዱ ዩ ዱ ዛት በጣም የሚያጸይፍ የሚያስጠላ ነገር ለምንድን ነው የምታደርገው? ኖ ኖ ኖ ኖ ዚስ ኢዝ ማይ ላይፍ አንዳንድ ጊዜ ማድረግ የማይገባውን ነገር ስነግረው ይህም መስማት አልፈልግም፣ መስማት አልፈልግም የሚለኝ ጊዜ አለ። ለምንድን ነው ሰዎች እንደዚህ የሚያደርጉት? ውስጣዊ ችግር ስላለባቸው ነው። ያንን ውስጣዊ ችግር ከእግዚአብሔር ጋር ታርቀው ጌታ ኢየሱስ ጋር አምጥተው ካልተነቀለላቸው በስተቀር ይዟቸው ገሃነመ እሳት ነው የሚሄደው። ይሄ ሃይማኖታዊ አይደለም። ውስጣዊ ችግር፣ የኃጢአት ችግር ነው። ጌታ የሱስ ክርስቶስ በግልጽ የተናገረው ለዚህ ነው። አንተ ልጅ የውስጥ ችግርህ ነው የውጭ ችግርህን ያመጣው። በምንም ነገር ላይ እንዳትሳተፍ፣ ህይወት የሚባለው ነገር ትርጉሙ፣ አላማው እንዳይገባ፣ ራስን እንዳትረዳ ያደረገ ነገር ሰዎች ሽባነት መስሏቸዋል፣ ግን ውስጥ እስራት ውስጥ ነው እና ኃጢአትህ ምን ሆነች? ተሰራ ይችላል። ያ ነው ነገራችንን ሁሉ የሚፈታው ያ ነው ነገራችንን ሁሉ ወደ ብርሃን ሊያመጣ የሚችለው ውስጣዊ ችግራችንን የሚነቅልና የሚፈታ ጌታ ኢየሱስ ክርስቶስ ብቻ ነው። እና ከውስጣዊ የሰው ችግሮች ውስጥ ዋናው እና አንደኛው ኃጢአት ነው። ኃጢአት ነው። ይህንን አሜሪካን አሁን እያደቀቃት ያለው ኃጢአት ነው። ሌላ ምንም ነገር አይደለም። ሰዎች በኃጢአት ውስጥ ነው ያሉት። ቴክኖሎጂ የሰውን ሕይወት ከኃጢአተኝነት አልመለሰውም። ፍልስፍና የመሳሰሉ ዩሮፕ እየወደቀች ነው። ይህንን ሁሉ እያደረገ ያለው ምንድን ነው? ኃጢአት ነው። ሰዎች በኃጢአት በልቅነት ውስጥ ነው ያሉት እና ሽባዎች ሆነዋል። ሰዎች የሕይወትን ትርጉምና ዓላማ መረዳት አልቻሉም። ከወንድሜ ከቴዎድሮስ ጋር ስንነጋገር ነበር ለምንድን ነው በዚህ ዘመን ብዙ ቦታ አሁን አሁን እሁድ ስራ ስሩ የሚባለው ታውቃላችሁ? ለምን እንደሆነ እሁድ፣ ለምንድን ነው ስራ የሚያሰሩን የስራ ቦታዎች? ዩሮፕ ውስጥ ድሮ ምን ተብሎ ይታወቅ ነበር እሁድ? ዘ ማርኬት ዴይ ኦፍ ዘ ሶል ተብሎ ነበር የሚታወቀው። የነፍስ የገበያ ቀን ነው። ከሰኞ እስከ ቅዳሜ ትሰራላችሁ ለስጋችሁ። እሁድ ግን የምን ቀን ነው? ለነፍሳችን የገበያ ቀን ነው። ማለት ለነፍሳችን ቤተ ክርስቲያን ሄደን እንማራለን፣ እግዚአብሔርን እናመልካለን፣ ከእግዚአብሔር ዘንድ መመሪያዎችና የሕይወት ጠቃሚ መርሆች እናገኛለን። እና ዩሮፕ ውስጥ በተለይ የእንግሊዝ ሀገር ኖር ያለው እሁድ ይሄ ሱፐርስቶር የሚባሉ ሱቆች በፍጹም አይከፈቱም። ክርስቲያኑ እንዳውም ከዛ የተነሳ መኪና የሌላቸው ሰዎች ለትራንስፖርት ከፍለው ገንዘብ ከፍለው ገንዘብ እሁድ ቀን አያወጡም። መባ ለመስጠት ካልሆነ በስተቀር ገንዘብ አውጥተው ሆቴል ውስጥ ቁጭ ብለው ምግብ ተመግበው አያውቁም ምንም ማቃቸው። ክርስቲያኖች እሁድ የማን ቀን ነው? የጌታ ቀን አሁን ምንድን ነው ዓላማው? እሁድ ሰዎች እንዲሰሩና እሁድ ውስጥ ሰዎች በሙሉ አሁን የሚቀጥለው ሁለት ሳምንቶች እዚህ መምጣት አልችልም። እኔ እሁድ ስልጠና አለኝ። እና የሚገርም ነገር ነው። በጣም እየተረበሽኩ ነው። አሁን እዛ ስልጠና ውስጥ የሚሄደው አይ፣ ዶንት ላይክ ኢት እና ይሄ ሁሉ ነገር ዩሮፕን፣ አሜሪካን ምን እያደረገ ነው? እየወሰደ ያለው ወደ መድቀቅ እየወሰደ ነው ያለው። እና ውስጥ ውስጡን የሚሰራ ሰይጣናዊ የሆነ እንቅስቃሴና ቅድ እንዳለ እንድትመለከቱ ነው። የሰዎችን ነፍስ የሚያጠፋ የሰዎችን ነፍስ የሚያቀጨጭ የሰዎችን ነፍስ የሚገድል ውጫዊ ነገር እያሳየ እና ብዙዎች ይህ ሚስጥር አይገባቸውም። እና ከወንድሜ ጋር ስለዚህ እንነጋገር ነበር። እንደዚህ ነው እና ምንድን ነው ወደ ማጠቃለያ ስመጣ አሁን ይህንን ታሪክ ስትመለከቱ ይሄ ተአምር የሚያሳየን ሰዎች ውስጣዊ ችግር አለባቸው። ውስጣዊ ችግራቸው ደግሞ ኃጢአተኝነትና ኃጢአት ነው። ኃጢአትን ማስተሰር የሚችለው ጌታ ኢየሱስ ክርስቶስ ብቻ ነው። ወደ ምድር ጌታ ኢየሱስ የመጣው ከቅድስት ድንግል ማርያም ተወልዶ 30 አመቶች ከኖረ በኋላ ወንጌል ሰብኮ በሶስት አመት ተኩል ሲያገለግል ቆይቶ በመጨረሻ በቀራንዮ መስቀል ላይ የተሰቀለው ለምንድን ነው? ይህንን የሰዎችን ውስጣዊና ጥልቅ ሚስጥር ለማስወገድ ነው። ይህንን ጥልቅ ምስጢር ከሰዎች አስወግዶ በይቅርታ ሰዎች እውነተኛ የህይወት ዓላማና የሕይወት ትርጉም ገብቷቸው በምድር ላይ እግዚአብሔርን በማወቅና እግዚአብሔርን በመረዳት የዘላለም ሕይወት እንዳላቸው አውቀው ከእግዚአብሔር ጋር ታርቀው እንዲኖሩ ነው። ስለዚህ ማጠቃለያ ላይ የምጠቅሰው ነገር ለሰዎች ለሰው ልጆች በጣም አስፈላጊውና የመጀመሪያው ነገር የኃጢአትን ይቅርታ መቀበል ነው። ብዙ ሚሊዮን ነገር ሊኖረን ይችላል፣ በምድር ላይ የኃጢአት ይቅርታ ካልተቀበልን ግን ባዶ ነው። ዘለቄታዊ ጠቀሜታና እውነታ ለነፍሳችን አይሰጠንም። የኃጢአት ይቅርታ የሞራል ኃይላችንን ያጠናክረዋል። አሁን ኃጢአተኞች ከመሆናችን የተነሳ ሞራሊ ብዙ ሰዎች ደካማዎች ናቸው። አሁን ቅድም የጠቀስኩላችሁ ነገር ስነ ምግባራዊ ድካም አለባቸው። ሰዎች ምንም ማድረግ አይችሉም፣ ሰዎች ከስነ ምግባር ድካም የተነሳ ስለዚህ የኃጢአት ይቅርታ ለሰዎች ያስፈልጋቸዋል። የሕይወት ሽባነታችንን የኃጢአት ይቅርታ ስናገኝ ይፈውሰዋል። አሁን የኃጢአት ይቅርታ ስንቀበል ሞራል የሞራል ኃይላችን ይጠነክራል፣ የሕይወት ሽባነታችን ይፈወሳል። ሕሊናችን በነፃነት ይሞላል። ህሊናችን ነፃ ይሆናል። ህሊናችን ጠዋት ማታም አይከሰምም። ብዙ ሰዎች ለምንድን ነው ፓራኖይድ የሚሆኑት ታውቃላችሁ? የግማሽ እብድ የሚሆኑት ህሊናቸው በኃጢአት ወቀሳ ውስጥ ሁል ጊዜ ቶርች ስለሚደረግ ነው። እና የኃጢአት ይቅርታ ስናገኝ ሰላማችን ይበዛል እና ደስታም ይኖረናል። እግዚአብሔር አባታችን፣ እኛ ደግሞ የእሱ ልጆች እንሆናለን ከእግዚአብሔር ጋር የጠለቀና ጥብቅ ግንኙነት ይኖረናል። ይህንን ነው ጌታ ኢየሱስ ክርስቶስ ለመምጣት ለመስጠት ለሰዎች የመጣው እና ይህንን ማንም አይሰጥንም። ሃይማኖት አይሰጥንም። ጴንጤ ፕሮቴስታንት መሆን አይሰጥንም። ይህንን ኦርቶዶክስ ካቶሊክ መሆን አይሰጥንም። ይህንን እስላም ወይም ምናምን መሆን አይሰጥንም። ይህንን የሚሰጠን ማን ነው? የእኛ ኃጢአት በክርስቶስ ኢየሱስ ፊት ቀርቦ እግዚአብሔሩ ይቅር በለኝና ምሕረትን በእኔ ላይ አድርግ ብለን ስንል ይህንን እናገኛለን። ከዛ በኋላ በትክክል የእግዚአብሔር ተከታዮች የእግዚአብሔር ሕዝብ እና በምድርም ላይ ደግሞ ጠቃሚና ዘለቄታዊ ያለውን ነገር ሰርተን እኛም ከብረን ተከብረን እንድንኖር ያደርገናል። እግዚአብሔር ስለ ቃሉ የተመሰገነ ይሁን።